ሶስት ሰዎች ናቸው የተከሰሱት። አንደኛው ሮቤል ነው። ሁለት ሌሎች ጓደኞች ናቸው። ሮቤል የተከሰሰው እነዛ ሁለቱ ልጆች ጆሀር ከሚባለው የጠቀሽው የቦምብ አደረገ ተብሎ የተጠረጠረው ግለሰብ ክፍል ውስጥ ገብተው ባክፓክ እና ላፕታፕ ኮምፒውተር አውጥተው ወስደዋል ተብለው ነው የተከሰሱት። ሁለቱ አዎ ሮቤል የተከሰሰው እነዛ በሚወስዱበት ጊዜ የዛ ቤት የልጁ ክፍል ውስጥ ከእነሱ ጋር ነበረ እና በሚጠየቅበት ጊዜ የዛ ክፍል ውስጥ አልነበርኩም ብሎ ዋሽቷል፣ አላየውም ብሎ ዋሽቷል። ነው በመዋሸት ነው እንጂ የተከሰሰው እሱ ዕቃ በማውጣት ወይም ማስረጃ በማውጣት ወይም ማስረጃ በማጥፋት አይደለም የተከሰሰው። ሁለቱ ግለሰቦች ግን ከዛ ክፍል ቦርሳ እና በቦርሳ ውስጥ ፋየርወርክስ ወይም ርችቶች የመሰሉ እንዲሁም ባሽቢን እና የልጁን የላፕታፕ ኮምፒውተር ወስደዋል። የወሰዱትም እንደ ማስረጃ እንዳይቀርብ ፈልገው ነው ተብሎ ነው የተከሰሱት። ባትፋኩ ከተወሰደ በኋላ ዳምፕስተር ውስጥ ስለተጣለ ማስረጃ ለማጥፋት ሙከራ አድርገዋል ተነጋግረው ተብለው ነው የተከሰሱ። ሮቤል ግን ከነሱ ጋር ምንም አይነት ስምምነት ወይም አብረው ያደረገው ነገር እንደሌለ ግልጽ ነው። በዛም አልተከሰሰም። ነገር ግን ያንን ሲያደርጉ ክፍሉ ውስጥ አልነበርኩም ያለው ውሸት ነው እና ውሸት መናገር መንግስት፣ መርማሪዎች ውሸት መናገር ወንጀል ነው። በዛ ነው የተከሰሰው። ነገር ግን ብዙ ተለያዩ መረጃዎችን ለመረመር ነው ስለነዛ ሁሉ መነጋገር አልችልም አሁን ባለንበት ደረጃ ወደፊት ግን መንግስት ከሚለው የተለየ ብዙ ነገር እንደሚወጣ እርግጠኛ ነው እንግዲህ ሮቤል ፊሊጶስ ጥፋተኛ አይደለሁም እንዳለ ነው የተሰማው የተሰማውና ጥፋተኛ አይደለሁም ሲባል አልዋሸሁም ነው ወይስ ምንድን ነው ጥፋተኛ አይደለሁም ማለት አልዋሸሁም ምንም አይነት ወንጀልም አልሰራሁም ይኸው ነው ከዚህ የተለየ ነገር እና አሁን እንግዲህ የሮቤል ጉዳይ በምን ሁኔታ ይገኛል አርብ ዕለት ቀርበን ነበረ። አርብ በዚህ ሀገር የወንጀል ኬዝ ስርዓት መሰረት ፎርማል ቻርጅ የሚቀርበው ኢንዳይትመንት በሚባል ዶኪመንት ነው። ኢንዳይትመንት ማለት ቤዚክሊ አንድ ኬዝ ወደ ጁሪ ወይም ወደ ዳኛ ጋር ለፍርድ ከመቅረቡ በፊት ፌለኒ ከሆነ ማለት ከአንድ ዓመት በላይ የሚያስቀጣ ወንጀል ከሆነ ለግራንድ ጁሪ ለሚባል ይቀርባል። እነዚህ ግራንድ ጁሪ የሚባሉት ከህዝብ ተሰብስበው ዝም ብለው የሚመተው ጉዳዩን የሚያዩ ሰዎች ናቸው። የተከላካይ ጠበቃ አይቀርብም። ተከላካይ ወገን ምንም የሚቀርብ ማስረጃ የለም። መንግስት ያለውን ማስረጃ ያቀርብና የሰውየ ይከሰስ አይከሰስ የሚለውን ይወስናሉ። ይከሰስ አይከሰስ ለማለት በጣም ጥቂት በጣም ትንሽ መረጃ ብቻ ነው የሚያስፈልገው ያ ከቀረበ በኋላ ያ ኢንዳይትመንት ዶክመንት ተጽፎ ይቀርባል። ያን ጊዜ ተከሳሽ ቀርቦ ዶኪመንቱ ተነቦ የዚህ መሰረት ጥፋተኛ ና አይደለህም ይባላል። አይደለሁም ብሎ ኬዙ ይቀጥላል ማለት ነው። እና ምንም አዲስ ነገር የለም የተለየ። ከዚህ በፊት የነበረው ቻርጅ ነው አንድ ነው፣ ግን ፎርማል ፕሮሰስ ስለሆነ ያ በዛ ማለፍ ስላለብን ነው የቀረበው። ከዚህ በኋላ እንግዲህ ኬዙ ይቀጥላል እኛም የምናቀርባቸው የተለያዩ ጥያቄዎች ይኖራሉ። ማስረጃ እንሰበስባለን። ከዛ በኋላ የኤቪደንሽሪ ሂሪንግ የሚባል ይኖራል። አንድ ስድስት ወር በኋላ ኤቪደንሽሪ ሂሪንግ የመንግስት ዊትነሶች ቀርበው የሚጠየቁበት እና ዳኛው አንዳንድ መረ ማስረጃዎች ወይ መረጃዎች ለፍርድ ቤት መቅረብ የሚችሉ ናቸው አይችሉም የሚለውን የሚወስንበት ይሆናል። ብዙ ከዚህ በፊት ግልጽ ያልሆኑ መረጃዎች ፓብሊክ ያን ጊዜ እንደሚቀርቡ ተስፋ እናደርጋለን። ባለፈው ዓርብ እንግዲህ ይከሰስ ብለው ወስነዋል ማለት ነው ሮቤልን? አዎ። መጀመሪያ እነዛ ሁለቱን ከሱ ጋር የተከሰሱትን በኢንዳይትመንት አድርገው አቅርበዋቸው ነበረ። እንደዚሁ ከትክ ያ ከመሆኑ በፊት ደብዳቤ ነበረ የነበረ ለዩኤስ አተርኒ ለዋናዋ ኃላፊ እና በደብዳቤው መሰረት ያመጡትን ክስ እንዲሰረዙት ነበር የጠየቅናቸው። በዛ ላይ ብዙ ውይይት አድርገን እኛም እነሱም የምንስማማበት ደረጃ ላይ ልንደርስ ስላልቻልን እንዲቀጥል ተወስኗል። አሁን እንግዲህ ጥፋተኛ ሆኖ ከተገኘ ምንድን ነው የሚጠብቀው? የተከሰተው በሁለት ቻርጆች ናቸው። ሁለቱም መዋሸት በሚለው ነው። እነዛ ሁለት ግለሰቦች አምስት ዓመት ብቻ ነበረ የሚያስቀጣ ወንጀል የተከሰሱት አሁን በሁለት ክት ነው እነሱ ላይ ተመሰረተው ኮንስፒሲ ና ኦብስትራክሽን ኦፍ ጃስቲስ የሚባሉ ሁለት የተለያዩ ቻርጆች ናቸው። ሴራ ና ማስረጃን መደበቅ ነው እንግዲህ እና ሀያ አምስት አመት ነው ሁለቱም ቻርጆች ጠቅላላ ማስከታት የሚችሉት ግን ምንድን ነው ማክሲመም ሰንተንስ፣ የሁሉም ቻርጅ ማክሲመም ሰንተንስ በጣም ብዙ ነው። ማክሲመም ሰንተንስ ማለት ያሰየ ማክሲመሙ ይሰጠዋል ማለት አይደለም። ግን በህግ የሚፈቅደው ማክሲመም ሴንተንስ ሀያ አምስት አመት ነው። በእነዚያ ሁለቱ ልጆች ላይ ፊሊፖች ላይ ማክሲመም ሴንተንስ ህግ የሚፈቅደው ስምንት አመት ነው። እርግጥ እያንዳንዱ ቻርጅ ስምንት ስምንት አመት አለው ከደመር ነው አስራ ስድስት ይሆናል። ነገር ግን በዛ አይደለም አሰራሩ ያው ስምንት ብለን ነው የምናየው ከአንድ አይነት ቻርጅ ስለሆኑ ከእስከ ከሚል ነው እንግዲህ እስከ ስምንት ከዜሮ እስከ ስምንት እዛ ደረጃ ለመድረስ መጀመሪያ ደረጃ መንግስት ጥፋተኛነቱን ማስመስከርና ማስፈረት ይኖርበታል። ሮቤል ፊሊፖስ ምን አይነት ልጅ ነበረ? በጣም ሱት ጎበዝ፣ በብዙ ሰው የሚወደድ፣ ወንጀል ሰርቶ የማያውቅ ከፖሊስ ጋር ምንም አይነት መጥፎ ግንኙነት ኖሮት የማያውቅ ኢንፋክት ፖሊሶችን የሚያውቀው እሱ የፖሊስ ቺፍ ጋር ኬምብሪጅ ሲቲ በልጅነቱ ተመርጦ በኬምብሪጅ ሲቲ ማኔጀር ተመርጦ የዛ አካባቢ ያሉትን የዛ የከተማውን ወጣቶች እየወከለ ሲቲ ሆል ሊሰበሰብ የነበረ በጣም ጨዋ እና ጨዋ ተዋሪ በእውነቱ በጣም ጥሩ ልጅ ነው። በዚህ አይነት ልጅ በዚህ አይነት ሁኔታ ላይ ተከሶ ማየት በጣም ያሳዝናል እና በተቻለን መጠን ከዚህ አይነት ነገር ውስጥ እንግዲህ በሰላም እንዲወጣ ጥረት እያደረገ ነው። እርስዎ እንግዲህ እንደ ጠበቃ ባለሙያ ነዎትና የሚታየት ነገር ምንድን ነው? ለቅጣት የሚያደርሰው ይመስሎታል ወይስ? በዝርዝር ሊነግሩ እንደማይችሉ ይገባኛል፣ ግን አጠቃላይ ይዘቱ እንዴት ይመስላል? ከኢንዳይትመንቱ በኋላ ብዙ ዶኪመንቶች ይሰጠናል። እኛም የምናደርገው ብዙ ምርመራዎች ይኖራሉ። ኢንቨስቲጌሽን ፕራይቬት ኢንቨስቲጌተር አለን። የተለያዩ ምስክሮችን እየተዘዋወርን እናነጋግራለን። ከዛ ዋናው ኢንቨስቲጌሽን ጋር በተገናኘ በጣም ብዙ ዶክመንቶች ጀነሬት አድርጓል መንግስት። ስለዚህ የሚሰጡን መረጃ በጣም ብዙ ይሆናል። ብዙ ሮቤል ጋር ላይገናኝ ይችላል። ያንን ሁሉ አይተን ኬዙን አሰስ ማድረግ ይኖርብናል፣ በሚቀጥለው አራት አምስት ወራት ውስጥ አሁን ባለው ማስረጃ መሰረት ማሸነፍ እድል አለው እያምናለሁ። የሮቤል ፊሊጶስ የትምህርት ደረጃ ምን ነበረ? ኮሌጅ ተማሪ ነበር እና አንድ አመት ጨርሶ ሁለተኛ አመት ጀምሮ ነው ይሄ ነገር የተከሰተው። እና ኮሌጅ ተማሪ ነው አሁንም የተለያዩ መጽሐፎችን በማንበብ ኦንላይን ኮርሶችን ለመውሰድ ፕሮሰስ ላይ ያ እሺ። እንግዲህ አቶ ደረጀ ደምሴ ለሰጡኝ ማብራሪያ በጣም አመሰግናለሁ። አመሰግናለሁ።